ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የዛሬው ምሽት እንግዳችን ነዋሪነቱን ላለፉት ሶስት ዓመታት በአውስትራሊያ ሜልበርን ያደረገው ወጣት ድምፃዊ ናቲማን ወይም ናትናኤል አያሌው ነው። ድምፃዊ ናትናኤል ናቲማን ለመባል የበቃሁት የመጀመሪያውን አልበሜን ለእናቴ ማስታወሻ አድርጌ ካበረከትኩላት በኋላ ነው ይላል። ናቲማን የተወለደውና ያደገው በመዲናችን አዲስ አበባ አዲሱ ገበያ ወይም ጉለሌ አካባቢ ሲሆን የአንደኛ ደረጃ ትምህርቱን በበላይ ዘለቀና ሐምሌ 19 ከዚያም የሁለተኛ ደረጃ ትምህርቱን በመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት እንደተማረ አውግቶናል። ከዚያም የልጅነት ሕልሙ የሆነውን የምህንድስና ትምህርት ለመማር በአዲስ አበባ ዩኒቨርሲቲ የአምስት ኪሎ ካምፓስ ለአንድ አመት ያህል የተከታተለ ቢሆንም በወቅቱ ብቸኝነትን ለማስረሻ ከጥናት በኋላ አእምሮ ለማሳረፊያ ሲል ሲያዳምጠው የነበረው ሙዚቃ ሚዛኑን ደፍቶበት የዩኒቨርሲቲ ትምህርቱን ለማቋረጥ ተገድዷል። ናቲማን የልጅነት ዕድሜውን በአብዛኛው በብቸኝነት እንዳሳለፈ ይናገራል። ለእናቴ አንድ ነኝ ግን ደግሞ በአባቴ በኩል ወንድሞችና እህቶች አሉኝ ይላል። አብዛኛው ጊዜውንም ከእናቱ ጋር ስለሚያሳልፍ በዙሪያው የነበሩት የእናቱ እህቶችና አጎቱ የእድሜያቻዎቹ ባለመሆናቸው አብሮት እንደ ልጅ የሚጫወት አልነበረም። ከትምህርት ውጭ ያለውንም ጊዜ በንባብና ሙዚቃን በመስማት እንደሚያሳልፍ ተናግሯል። ለመንደርደሪያ ያክል ይህንን ካልን ቀሪውን ከናቲማን አንደበት እንሰማለን። ድምፃዊ ናቲማን አያሌው ብዙ ሰዎች በሚያውቁህ ናቲማን እንኳን በሰላም ወደ ኤስቢኤስ ሬዲዮ ስቱዲዮ መጣህ። እኔም አመሰግናለሁ፣ እንኳን በሰላም ቆያችኝ ጋብዛችሁኝ። ሙዚቃን ማድመጥና ሙዚቀኛ መሆን የተለያዩ ናቸው። እንዴት ነበር አንተ በትምህርት ለማደግ የነበረህን ህልም አቋርጠህ ሙሉ ለሙሉ ወደ ሙዚቃው ዓለም የገባኸው? በእቅድ ነበር ወይስ በአጋጣሚ ነበር አጋጣሚ ነው በጊዜው ጎበዝ ተማሪ ነበር በአብዛኛው ጓደኞች የሚያውቃሉ አጥንቼ ረፍት ማረገው በሙዚቃ ነበረ ምክንያቱም ቤት ውስጥ ብዙ ጊዜ ብቸኛ ነበርኩኝ ስለዚህ ወይ አንዳንዴ ወጣና ኳስ እጫወታለሁ ከዛ ውጭ ግን ሙዚቃ በጣም እከታተላለሁ እና ደግሞ ማንበብ እወድ ነበረ በተለይ በረፍት ጊዜ ጋዜጦችን በጣም አነብ ነበር እኔ በነበርኩበት ጊዜ ላይ ሆሊውድ የሚባል ጋዜጣ ፕሮፋይል የሚባል ጋዜጦች ነበሩ የውጭ ነገሮች የሚያወሩ ከዛ ደግሞ ሳይታሰብ ኤፍ ኤም እናንተ ጀመራችሁት ከዛ ኤፍኤም ማዳምጣለሁ እና ብሬክ ማድረግባቸው ነገሮች ሳላስበው ውስጤ ገብተዋል። እና እነሱ ነገሮች ናቸው ልክ በተለይ ወደ ሃይስኩል እየጨረስኩኝ ወደ ዩኒቨርሲቲ ጆይን በማድረግበት ጊዜ ውስጤ በጣም ሙዚቃ በተለይ የውጭ ሙዚቃ እንደ ወቅቱ ታዳጊ ወጣት የውጭ ሙዚቃዎች ይስቡኝ ጨመረ። ከትምህርቱ ጎን ለጎን ደግሞ አንዳንዴ ስዝና የምትዋወቋቸው ጓደኛዎች ነበሩኝ። ከእነሱ መካከል የመጀመሪያው ዲጄዊሽ ነው። አሁንም በዲጄነት ይሰራል። እሱ ተጠቃሽ ነው። ከዲጄዊሽ ጋር አልፎ አልፎ አብሬው የማድረግ ጀመርኩ፣ ከትምህርት ጎን ለጎን ከዛ ደግሞ በወቅቱ ሻጌ በጣም ታውቆ ነበር እኛ ሀገር። የእሱን ነገሮች መሞከር ጀመርኩ። ድምፅ ወደሱ እየመሰለ መጣ፣ መልክ የሚመስላል ሲባል እሱ እሱ ነገር በጣም ተጽዕኖ ያደረግብኝ ጀመር። ሳላስበው እንዴት እንደሆነ ሳላውቅ ኤክስፕረስ ባንድ ገባ ከዛ ይሄ ነገር መልእክት አለው ማለት ነው። በቃ መያዝ አለብኝ በደንብ ለምን ኤክስፕረስ ባንዶችን በተለይ ሳውቅ ከገባው በኋላ ነው ያወቅኳቸው። ያንን ያልተከታታይ አልነበርኩም እውነት ለምናገር። ከገባው በኋላ ግን ሳውቅ፣ በጣም ትልልቅ አርቲስቶችን ያፈሩ እና እኔ ይሄ ድል እንዴት መጣልኝ ብዬ ሳስብ አላውቀውም እንዴት እንደሆነ እና የሆነ መልእክት አለው ማለት ነው ብዬ እሱ ላይ አጠነከርኩ። ያው እስካሁን በጥሩ ደረጃ እየሄድኩኝ ነው ያለሁት። ስለዚህ ትክክለኛ ውሳኔ እንደወሰንኩ ይሰማኛል። ጊዜ ከዩኒቨርሲቲ ያቋርጠህ በመውጣትህና አሁን ወደ ሙዚ ሙዚቃው ዓለም በመግባትህ ቅር የሚልህ ነገር አለ? ትጸጸትበት ነገር አለ? በፍጹም አንደኛ ምን አይነት አመለካከት አለኝ ያው ተደጋግሞ የተባለ ቢሆንም ሁሉ ነገር ለበጎ እንደሚሆን ለምክንያት እንደሚሆን አምናል በህይወቴ ላይ ጸጸት የሚባል ነገር ኖረኛ ያውቅም። በተለይ የሚሆኑት ነገሮች እኔ ሆነ ብዬ ለጥፋት የሆነ ነገር ለማድረግ ብዬ እስካላረኩት ድረስ ራሱ ህይወት የሚያመጣው አጋጣሚ ከሆነ ና የእግዚአብሔር ፍቃድ ከሆነ በጣም በደስታ ነው የምቀበለው። ስለዚህ ሙዚቃ ህይወቴ ውስጥ መግባት በጣም ደስተኛ ነኝ። ደስተኛ ነኝ በሙዚቃ ህይወቴ ምክንያቱም ሰው ነው የሚዳኘው፣ ግን ኢትዮጵያ ውስጥ ሰው ከሚወዳቸው አንደኛው አርቲስት እንደሆን ይሰማኛል። የዘመኑ ወጣቶች እንግዲህ ብዙ ተከታዮች የሚያደንቁ አርቲስት ነኝ። ግን ብዙ ተከታዮች እንዳሉኛ ያለው የእኔ አይነት ስታይል ያላቸው ራሱ ወጣቶች ከሀገር ቤተሰብ ደስ ይለኛል። ተጽዕኖ መፍጠር ከቻል ያ ትልቅ ነገር ነው። እናንቺ ማን እንግዲህ አሁን የምትኖረው አውስትራሊያ ነው። አውስትራሊያ እንደ አራት አመት እየሆነ ነው መኖር ከጀመርክ። እንዴት ነበር ወደ አውስትራሊያ የመጣኸው? አውስትራሊያንስ እንዴት አገኘኸው? ከሙዚቃ ስራህ ጋር እንዴት ተጣጣማለህ? ብዙ ጊዜ ተደጋግሞ የሚነገር ነገር አለ። ከአገሩ የወጣ አርቲስት ልክ ከባህር ውስጥ እንደወጣ ሳ ነው የሚባል ነገር አለና፣ አንተስ እንዴት አገኘኸው የአውስትራሊያ ኑሮ፣ ሙዚቃ እንዴት አገኘኸው? ወደ አውስትራሊያ የመጣሁት መጀመሪያ መጀመሪያ አውስትራሊያን ያየሁት በ2013 እንደ ፈረንጆቹ አቆጣጠር፣ በዛ ነበር ለአዲስ ዓመት መጣሁ። ከዛ ተመልሼ ወደ ኢትዮጵያ ሄድኩ። እንደገና በ2014 ደግሞ ዩሮፕ ደርሼ ከጀርመን ወደዚህ መጣሁ። በአጋጣሚ ቀረውኝ እዚህ። ከዛ ያለው ነገር አውስትራሊያ እንዴት ነው? በእኔ በኩል በሙዚቃ ህይወቴ በጣም በጣም ደስተኛ ነኝ ያለሁት። ምክንያቱም በጣም የሀገራችንን ባህል ፕሮሞት ማድረግባቸው ትልልቅ ስቴጆች እያገኘሁ ነው። ከዚህ በፊትም ከሰሯቸው በተጨማሪ እንደገና ህይወትም ቆንጆ ነው ያለው እዚህ። በተረፈ ደግሞ ሌላው አርቲስት ከባህር የወጣ አሳ ነው የሚባለውን ነገር እውነት ለመናገር አንደኛ በዚህ ዘመን ላይ አልቀበለውም። ሁለተኛ ደግሞ ልክ ቅድም ቀደም ብሎ እንደነገርኩሽ ህይወት ላይ የሚመጡትን አጋጣሚዎች ሁሉ አሜን ብዬ ተቀብዬ ጨለማ ውስጥ ያለውን ብርሃን ነው መፈልቀቅ። ባህርዬ እንደዛ ነው፣ ሰውም እንደዛ ነው መሆን ያለበት ብዬ አስባለሁ እኔ እዚህ መምጣቴ በጣም በብዙ ነገር ጠቅሞኛል። ራሴን በሙዚቃ በደንብ እንድገራ አድርጎኛል። ሀገር ቤት ሆኜ ማላመሰግንባቸውን ነገሮች እዚህ ከመጣው በኋላ በጣም እንዳመሰግን የሆንኩባቸው ነገሮች አሉ። ብዙ ደግሞ ሀገር ቤት እያለው ደግሞ እንከኖቼን እዚህ መጥቼ የጎደሉኝንም እንድሞላባቸው ያደረገኝ ነገር አለ። ምክንያቱም አንዳንዴ ልክ የተደላደለ ቦታ ላይ ስትሆኝ ማታውቂያቸው ነገሮች ይኖራሉ። ልክ እዚህ ስመጣ ብዙ ትግሎች እንደሚጠብቁኝ ሳውቅ ራሴን እንዳጠነክረ ሆንኩኝ። እና በተለይ ደግሞ በሙዚቃው በኩል ራሴን አጎብዞኛል ለእኔ በጣም ጠቅሞኛለሁ የምለው መጋፋት ካልሆነብኝ ጥበብ ቲያትር ካል ነገሮች ወይ ሌላ አይነት ነገሮች ሊጎዳ ይችላል። ምክንያቱም አብሮሽ ስቴጅ ላይ የምትቀርቢው የሀገርሽን ባህል ይዘሽ የሀገርሽን ወግን ቋንቋ ስለሆነ እሱ ሰው ላይ ኖር ይችላል። ግን የኛ በተለይ አሁን እዚህ ሀገር በቻልኩት አጋጣሚ ሙዚቃም ስለሆነ ሙዚቃ ደግሞ የዓለም አቀፍ ቋንቋ ነው። በቻል ነው አጋጣሚ ከባንዶች ካሉ ባንዶች ልጆች ጋር መውለን እኔም በግሌ በአማርኛም በእንግሊዝኛም እየቀላቀልን ሰውን እንዲወደን እያደረግ ነው ነው እና፣ አሁን በጣም ተቀባይነት አግኝተናል። ሜልበርን ውስጥ ከኢትዮጵያ ከኛ ሀገር ከወገኖቻችን ውጭ ሌላውም ሀገር ሰው እያወቀን ያለ እና የበለጠ ተጠቃሚ ነኝ ነው የምለው። ምክንያቱም ሀገር ቤቶኝ ቢሆን ኖሮ ምናልባት የሀገሬ ሰውና አካባቢያችን ያሉ የአፍሪካ ሀገሮች ሊያውቁን ይችላሉ። ግን ይህን አጋጣሚ አላገኘውም ነበር ብዬ አስባለሁ እና አሁን ጥሩ ነው። ስለዚህ ተጠቃሚ ነኝ። እስቲ ደግሞ ወደኋላ መለስ እንበል ወደ ሙዚቃ ህይወትህ ናቲ፣ የመጀመሪያው አልበምህ ወይም ደግሞ የመጀመሪያ ሙዚቃ ከዚሁ ከስምህ ጋር የተገናኘ እንደሆነ ነው የገለጽከው። መቼ ነበር የሰራኸው? ምን ይመስል ነበር የመጀመሪያው ሙዚቃ? ሙዚቃ ልክ መጀመሪያ ሲሰራ፣ ያው ሰው እንደሚያቀኝ በፊቸሪንግ ወይም አጋር ድምጻዊ የሆንኩ ነበር ከብዙ አርቲስቶች ጋር የምመጣው ከነጻነት መለሰ ጋር። በዚህ አጋጣሚ በጣም ለመስገና ተወዳለኝ። ምክንያቱም እሷ ትልቅ ነች፣ ረጅም መንገድ የተጓዘች አርቲስት ነበረች። እኔ እንደ ጀማሪ ነበሩ ኤክስፕረስ ባንዶች፣ ይሄ ልጅ አንቺ አልበም ላይ ፊቸሪንግ ሲሏት እሺ ብላ በሰጠችኝ እድል ነው እዚህ የደረስኩት። ምክንያቱም እሷ ላይ ፍርቱና የሚባለው ለፈላይ ነው መጀመሪያ የገባሁት።

ከዛ ሰው ወወቀኝ። ከዛ በኋላ ደግሞ ይሄ ነው ከበበ ጭፈራው ደራ እያለን ብዙ ፊቸሪንግ ሰራው። ከዛ በኋላ በ2004 አካባቢ በኢትዮጵያ በኛ አቆጣጠር የመጀመሪያ አልበሜን ለቀኩኝ። እሱም ማን ይባላል። ከዛ በኋላ ነው እናቴ ማን የሚለው ነገር የመጣው። ማን ያልኩበት ምክንያቱ ምንድነው? የአልበሙ የመጀመሪያ አንደኛ ቁጥር ላይ ያለው ዘፈን ወይም የፈርስት ትራኩ ማን ይባላል። ለእናቴ የዘፈንኩት ሙዚቃ ነው፣ የተጫወትኩት ሙዚቃ ነው እና አልበሜን በእሷ ስም እንዲጠራ የፈለጉበት ምክንያት ያው እንግዲህ እናቱን እዛ ላይ ደግሞ ትልቅ ትርጉም አላት። የመጀመሪያ ልጇ ነኝ። የመጀመሪያ አልበሜን እኔም ለሷ ስጦታ ሰጠው። በዛ የተነሳ ደግሞ ሰው ናቲማን ሲለኝ እኔ የሚሰማኝ የነጮቹ ናፎ ወይም እንደ ፈረንጅ ናቲማን መባሌን ሳይሆን ናቲ ይህን እናቴ ስም እንደሆነ ነው የሚሰማ ምክንያቱም አልበሜ ለእናቴ ስለሰጠው ነው። ይሄኛው የነጠላ አልበሜ ሶሎ አልበም እንደሚባለው ሁለተኛ አልበሜ ነው። ለራሴ በመሀል ላይ የሰራሁት አልበም ናቲማንን ጋራ ብለን እዚህ ከመጣን በኋላ ከጋራ ብለን ከሰየመነው ባንድ ጋር የሰራ ነው አልበም ነው። ፍቅር ከዚሁ ሰላም sana <laughs> na ስለዚህ ይሄኛውን ሁለተኛ ቁጥር ሁለት አልበም ብዬ የሰየምኩበት ምክንያት ምንድን ነው? የራሴ የነጠላ አልበም ስለሆነ ሀገር ቤትም ያለው የራሴ የነጠላ አልበም ነው። ወጥ ስራ ብቻህን የሰራኸው ማለት ነው፣ ሌሎች ሳይቀላቀሉበት ማለት ነው። ከሙዚቃ አቀናባሪዎች ጋር ብቻ በመሀል የሰራ ነው። ሰላም የሚባል ኢፒዚ ከመጣን የሰራ ነው። ናቲማኔን ጋራ ብለን የሰየም ነው። ባንድ ነው። ስቲል አብረን እንቀሳቀሳለን። ላሊበላ ደግሞ ከዛ በፊት የነበረ ባንድ ነው። እሱ ላይም እንደ ፊቸሪንግ ነው የተሳተፍኩት Just me እና እዚህ በተለይ ሜልበርን ከመጣው በኋላ ያስተዋልኳቸው ነገሮች እነሱ እነሱ ደስ የሚሉ ነገሮች አሉ። እኛ ጋር ለምሳሌ እንደ አንድ ባንድ ከመሰረትን ከባንዱ ጋር ካልተስማማች ባንዱ ይፈርሳል ሎር የሆነ ነገር ግን እዚህ እሱ ነገር እንኳን እንዳይፈጠር ብና ለመስማማቱ እንዳይፈጠር ምን አይነት ነገሮች አሉ ትንሽ ጥሩ ትምህርት ብዬ የወሰድኩት እዚህ ጋር ከባንዱ ጋር ለምሳሌ እኔና ናቲማን እና ላሊበላ ፕሮጀክት ይኖረናል። ያ ማለት ግን ታስረናል አይደለም። ላሊበላዎችም ደግሞ የራሳቸው ፕሮጀክት መስራት ይችላሉ። ናቲማን የራሱን ፕሮጀክት ይዘራል የተለያየ ኦዲየንሶች እያ ይፈራል። ናቲማንና ላሊበላ የሚፈልገው ኦዲንስ ሲመጣ ወደሱ ኦዲንስ እንሄዳለን። እንደገና ደግሞ ሌላም ባንድ ናቲማኔን ጋራ እያልን ትልቁ ፖይንት ምንድን ነው? ያለንን ነገር ለሰው ሁሌ ወደ ማቅረቡ ነው እንጂ ልክ እንደ ጋብቻ አይደለም። አንድ ነን በቃ እንፋታም ሳይሆን ያ መለያየት የሚባለው ስሜትም እንዳይመጣ መጀመሪያ ልክ ግሩፕ ኢንፎርም ስናደረገው በአንዱ እንዳለ ይቀጥላል። አሁንም ግን የሶሎ ነገሮች ደግሞ መስራት አለበት። የግላችሁ የምትሰሩት ነገር አለ። በዚህ አጋጣሚ በተለይ ደግሞ አሁን እዚህ ሜልበርን ውስጥ በታሪክ አጋጣሚ ማለት ይቻላል በርከት ያላችሁ ሙዚቀኛዎች ያላችሁበት ጊዜ ነው። ለምሳሌ ሳክስፎኒስቱ ሰለሞን እዚህ ነው፣ ድራም የሚመታው ዘላለም እዚህ ነው፣ ዮሴፍ ጊታር እዚህ ነው ያለው እና አሁን ስመለከተው በተለይ ዚ ላሊበላ የሚለው ላይ አብዛኞቻችሁ የተሳተፋችሁበት ነው። ሌሎች አውስትራሊያኖቹ እንዳሉበት ሆኖ ነው። ሙዚቃውንም ኢትዮጵያዊ የሆነ ሙዚቃ ነው የሰማሁበት እዛ ላይ ማለት ነው። እና ጥሩ ነገር እየተሰራ እንደሆነ ነው የሚያሳየው። በዚህ አጋጣሚ ማለት ነው እንግዲህ ወደ የራስህ ወጥ ስራዎች ስንመለከትን አሁን በቅርቡ ደግሞ የአዲስ አልበም ስራዎች ተሰርተዋል። ለመጀመሪያ ጊዜም ነው ደግሞ እዚህ ስፔስ ሬዲዮ ላይ ቀርበህም ስለዚህ ስትናገር በዚህ አጋጣሚ እናመሰግናለን መተህ ስለ አዲሱ አልበምህም ለመናገር ስለመጣ እስቲ ስለዛ አልበም ደግሞ ትንሽ ብትነግረን፣ ምን ያህል ጊዜ ፈጀብህ እንዴት አገኘ የአልበም ስራን ከሀገር ውጪ ረጅም ጊዜ ፈጅቷል። ሁሌ የነበረ ሂደት ስለሆነ ነው ረጅም ጊዜ የሚፈጀው ስቱዲዮ ከገባውኝ ጥቂት ጊዜ ነው ላይ ልጨረሰው ብዬ ግን የነበረው ሂደት ግን ከዛ በፊት የነበረው ሂደት ረጅም ነው። ለምሳሌ አንድ እሱ ላይ ያለ ዘፈን የሰራሁት የዛሬ አራት ዓመት ጀርመን ያለው ዮኒ ውቤ ከሚባል ጓደኛ ጋር ነው። በአብዛኛው ሌሎቹን ግን ራሴ ነኝ ያቀነበርኳቸው። በዚህ አጋጣሚ ግጥሞችስ ማለት ነው? ግጥምና ዜማ ሁሌ እኔ ነኝ የምጽፈው ያው ሰው ያው ቃል በአብዛኛው ለሜ ላይ ኔንኛ ሳተፈው ግን ቅንብሩ ላይ አሁን ሙሉ ለሙሉ አሁን ገብቻለሁ። ይሄ በጣም አዲስ ነገር ነው። ሙሉ የእጅ ስራ ነው ማለት ነው። አንደኛው ትልቁ ጥቅም እዚህ ያገኘት ምለው ይሄንን ነው። ቅንብር ላይ በፊት ምሳተፋለሁ፣ ግን ስሳተፍ እንዴት ነው አጠገቤ ብዙ ትልልቅ ሙዚቀኞችና በጣም ታለንት ልጆች ስላሉ እና ኒታይ መገናኘት ስለምንችል ሀገር ቤት እያለን ልክ ካልሽ ጋ ነው። ከባድ ነው ውጭ መስራት አልበም። አዎ ከባድ ነው። ግን እንደዛ ብዬ እንዳልሰንፍ ነው ወደ ራሴ ቅንብር የገባውበት ራሴ መግባት አለብኝ ብዬ። በፊትም የምሰራው የጀመርኩት የኔን ሳምፕሎች ስሰራ በቤት ቁጭ ብዬ በትንሽየ ኪቦርድና በላፕቶፕ ዘመኑ ጥሩ ነው ሶፍትዌር ጭኜ ይሰራ ነበረ። ከዛ ደግሞ አሜሪካን እያለን በተለይ በብሩክታቱ ጌታውን ወይ ቤቲጂን አልበም የእሷን ፕሮጀክት ስንጀምር በአብዛኛው እኔ ነኝ የሰራቸው ሳምፕሎቹን፣ የመጀመሪያ ስራዎቹን እኔ ነኝ ሰርቻቸው። ከዛ እሷ የሄደች ወደ ኤክስፖዠር ኢንተርቴንመንት የሚባሉ ልጆች ከዛ አሜሪካኖች ጋር የሄደች ታሰራ የነበረው። ያ ነገር ምን ጠቀመኝ? የእሷን ሙዚቃ በምሰራበት ጊዜ የሙዚቃዬን ችሎታ እያዳበርኩ መጣ ጀመረ። አገር ቤትም እያለሁ ደግሞ ትንሽ ኮርስ ወስጄ ነበር አፍሪካን ጃዝ ስኩል። ስለዚህ እንደገና ደግሞ ውሎም ጥሩ ነበር፣ በጣም በትልልቅ ሙዚቀኞች ተከቤ ነው ውሎ የነበረው። እዛም እዚህም ደግሞ እንደጠቀስሽው ሰለሞንን የመሰለ ሳክሲፎኒስት ዮሴፍን የመሰለ ምርጥ ሪዝ ተጫዋች ዘላለም፣ ትልልቅ በሙዚቃ ችሎታቸው በጣም ሁሌ ጥሩ ቦታ ያላቸው የኢትዮጵያ ሙዚቀኞች ናቸው። ስለዚህ የእነሱ ሁሉ ውጤት ውስጤ አለ፣ የተቀመጠ ነገር አለ። ስለዚህ ምንድን ነው ማድረግ ያለብኝ? ፕሮጀክት አለን ሁሌ ናቲማኔን ጋራ የሚባለው። ግን ከባዱ ነገር ምንድን ነው፣ ውጭ ሀገር ሆነዋል በመስራት ሁላችንም በተፈለገው ሰዓት መገናኘቱ ከባድ ነው። እንደዛ ከጠበኩኝ አሁንም ረጅም ጊዜ ወስዶብኝ ነበረ። ስለዚህ ከዚህ በላይም ረጅም ጊዜ ልወስድ ነው። ስለዚህ ውስጤ ያለውን ነገር አሁን ያለኝን ነገር ባለኝ ደረጃ ባለኝ እውቀት ለህዝቡ ይመጥናል በምለው ደረጃ ልስጠውና እስቲ ራሴ ልፈትነው አልኩኝ። ጀመርኩት። ጀምሬያቸው ነገሮችን ሳይ በጣም ጥሩ ነው፣ እና አሁን በቃ ይሄ ለህዝቡ ቢደርስ እና ቢዳኘኝ ብዬ አሰብኩኝ። በጣም ቆንጆ ስራ እንደሰራ ምናለሁ። በተለይ በሙዚቃ ቅንብር የመጀመሪያ ነው። በእርግጠኝነት ሰው ይወደዋል። ምክንያቱም ከነ አይጠብቅም ይታያል። ራስ ላይ አሁን ፊት ላይ አለው ራሱ ደስ እንዳለህና ፊት ላይ ያለ ፈገግታ ይገልጻል። ምናያህል ለመናገር በጣም ደክም ያለ ምክንያቱም ቀላል አደለም፣ ቀላል አደለም ግን ደስ ብሎኛል ምክንያቱም በቃ የኔ እኔ እንደ ሙሌ ሰራ የምንላቸዋለሁ ይሄ ልክ የመመረቂያ ጽሁፌ እንደማለት ነው። ምክንያቱም ግጥምና ዜማ መስራት ድሮም ልምዶ አለኝ ረጅ መት ሰርቻለሁ። ቅንብር ሳምፕል ማረጋቸውን አሁን ግን በደንብ ሙሉ ለሙሉ ልግባበት ብዬ ራሴን በእውቀቱም እያዳበርኩ ሁሉም ነገር እያዳበርኩ የመጣውበት ሂደት ነው እና አንዳንዱ ላይም ጊታር ተጫዎች አለው፣ አንዳንዱ ላይ ቤዝ ተጫዎች አለው። ድራም ፕሮግራም አድርጌ ያለው አንድ ፒያኖ ተጫወኩታለ። በአብዛኛው እንግዲህ ሰው ቅንብር የሚለቸውን ነገሮች ተሳተፍ ያለው ያ ነው አዲሱ ነገር። ከዚህ ከአዲሱ ዘፈንህ ላይ የተለየ ስሜት የሚሰጥህ ዘፈን ብለህ የምትለው ምንድን ነው? ለምሳሌ ለአዲሱ ዘፈንህ መጠሪያ የመረጥከው ከው የትኛውን ዘፈንህ ነው? አልበሞቼን ሁሌ በተለየ ወጥ ስራ የሆኑትን ማን እያልኩ ነው መቀጥላቸው። ምክንያቱም ናቲ ማን የሚባለው መጠሪያ የመጣው ማን ከሚለው ለእናቴ ከሰየምኩት አልበም በኋላ ስለሆነ ሁሌ እንደዛ ተብዬ ብጠራ ደስ ስለሚለኝ ይህም አልበም ናቲ ማን ቮሊም ቱ ነው ወይም ቮሊም ሁለት ሁለተኛ ክፍል ሁለት የተቀላቀለ ሂደት ስላልሆነ እና ይሄም እንደዛው ነው። የተለየ ስሜት ያለው ብዙዎቹ፣ ይሄ አልበም ላይ ጥሩ ስሜት አላቸው። ያው ራሴ ፕሮሞት ማድረግ አይሆንብኝ፣ ቆንጆ ግጥምና ዜማዎች በተለይ ጽፍ ያለው ምክንያቱም ብዙ ያዩዋቸውን ህይወት ያስተማረኝን ነገር ሊገለጥኩባቸው ነገሮች አሉ። አንዱን ልንሰማው እንችላለን? እስቲ ቆንጆ ከሆነው ከሙዚቃዎች እንዲህ ካስደሰቱ ሙዚቃዎች አንዱን ልትልልን ትችላለ? ብዙዎቹን ወዳቸዋለሁ እውነት፣ ለምን ነገር አሁን ላይ በተለይ እዚህ አልበም ላይ የትኛውን እንደምመርጥ ግራ ይገባኛል። ስለዚህ ስቤስ አንድ ነጠላ ዜማ ለመጀመሪያ ጊዜ እንዲጫወት ሰጣለሁ። ቢሰማ ነው ደስ የሚለኝ እኔ ከማዜሞ ይልቅ ግን አዝማቹን ብቻ ልበል። ያው ብዙ ሰው ስለ ልጄ ስለ መካሻ ያውቃል። የሚነካ ስላልሽኝ ምረጥ ከተባል እሱን ወደዋለሁ፣ ልጁን የልጅ ስሜት ስላለ። ስለዚህ እሱን አዝማቹን ብቻ ልበል እና ወይ እናንተ ታጫወትታላችሁ። አዝማቹ እንዴት ይሄዳል? ማመስገኛ ማመስገኛ የፈጣሪን ጸጋ መመስከሪያዬ ማመስገኛዬ ማመስገኛዬ ደግነት ቸርነቱን ክብሩን ማያይ ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስከሪያዬ ማመስገኛዬ ማመስገኛዬ ደግነት ችረነቱን ክብሩን ማያዬ ይኛያልካልክቃል ማመስገኛዬ ማመስገኛዬ የፈጣሪነት

Charmestoyan and Galalitu, Tarin tsagam mammus gaya mammus gaya mammus gaya jaganet

እዚህ አውስትራሊያ የተወለደ ልጅ ነው። እናቱ ደግሞ አውስትራሊያ ዊት ነች እዚህ ሀገር የምትገኝ በዚህ አጋጣሚ ደግሞ የዚህ ክሮስ ካልቸራል ማሬጅ ወይም ደግሞ በብሄር ወይም በመልክ በቋንቋ ልዩ ከሆኑ የህብረተሰብ ክፍሎች ጋር የሚጋቡ ሰዎችን ህይወት ውስጥም ደግሞ ገብተሃል። አውስትራሊያ መታ ቅድም የገለጽከው ነገር አለህ አዲስ ሀገር መምጣቴ እንደ ድልም ነው ብለህ ያልከውን ይህም አንዱ ድል ሊሆን ይችላል። ምናልባትም በአንተ አፍ ቢገለጽ ጥሩ ነው እና የመካሻ አባት ሆነሃል እንኳን ደስ ያለህ። ያው አንድ አመት ሆኖታል አደለ? መካሻ። በዚህ አጋጣሚ የጋብቻን ሁኔታ ከተመለከትን በተለይ ደግሞ ከሌላ አገር ዜጋ ጋር የሚመሰረት ጋብቻ ማለትም በዘር፣ በቆዳ ቀለም፣ በባህል የተለየች ከሆነች ዜጋ ጋር በትዳር ተጣምረህ ስትኖር እንዴት አገኘኸው? ልምድህስ ምን ይመስላል? ከባድ ነው ወይስ ቀላል ነው? እንዴት አድርጋችሁ ነው ባህላችሁን አጣጥማችሁ ምትኖሩት? እንዳስተያየት አስተያየት ነው እንደ አቀባበልሽ ብዙ ሰው አሁን ከባድ ነው ይለኛል። እኔ ግን አልከበደኝም ብዬ ነው ማወራው ምክንያቱም ሁሉም ነገር እንደ ሰው ማንነት ይገለጻል። በዚህ አጋጣሚ የእኔ ባለቤት ጄሲካ ጄስ ትባላለች። በጣም ጥሩ ነች። የእኔም ባህል ታከብራለች፣ እኔም የእሷን ባህል አከብራለሁ። ዋናው ነገራችን መከባበሩና መዋደዱ አለ። ስለዚህ እንደ አቀባበል እኔ አልከበደኝም። እውነት ለመናገር ይከብዳል ብዬ ከምሸሸው ይልቅ መልካሙን ነገር እያየው ወደ ካሙን በጓዝ ይሻላል ብዬ ነው። ነገሮች ላይ ሁሌ ስገባ በጎ ነገሮችን ማየት ነው የምፈልገው የምንም ነገር። ስለዚህ ከባድ አይደለም። ምናልባትም ባለቤትህ ሙያዋም ጋዜጠኝነት ሙያ ውስጥ የተሰማረች ነች እና ሁለታችሁም ከዚህ ከጥበብ ጋር ግንኙነት ያለው ህይወት ስለሆነ ምናልባትም ያ ቀላል እንዲሆን አድርጎታል ብለህ ትገምታለህ? በሙያም ስለምትገናኙ እሱም ረድቷል። እውነት ለመናገር ጋዜጠኛም ነች፣ እሷም ሙዚቃ ትሞክራለች፣ ሞር አርት ነገሮች ውስጥ አለችበት፣ ኢቨንትም ታዘጋጃለች እና እሱ ረድቷል። ለመናገር ቀለሙን ረስተ ነው። ባህሪ ለባህሪና ሀሳብ ለሀሳብ መግባባታችን በጣም ትልቅ አስተዋጽኦ አለው። ሌላው ነገር ይሄ ካልቸራል ልዩነቱ ሌላውን ነገር በሂደት የምታመጭው ነገር ነው። እኔም እዚህ ያለሁት የእነሱን ካልቸር እማራለሁ፣ የኔንም ካልቸር አስተምራለሁ። ሁለታችንም በማናችንም ተጽዕኖ ውስጥ አደለንም። ስለዚህ ወደን ነው የምናረገው ማለት ነው። ለእኔም ጥቅም አለው። ምክንያቱም ያለሁበትን ሀገር ባህል በደንብ እያወቅኩት ነው። ለእሷም ደግሞ ትልቅ ጥቅም አለው። ኢትዮጵያ የሚያል የትልቅ ሀገር ታሪክ፣ ባህል፣ ምግብ ታበስላለች። ቅድም እየነገረች የነበረ፣ በነገራችን ላይ ከቃለ መጠየቅ በፊት ስናውራ ሽሮ እንደምትሰራ ቂጣ ቀቅራለሁ አለችኝ። ልጅ ልጃችን መጋሻ በጣም ይወዳል፣ ቂጣ ፍርፍር ይወዳል። እና እዚህ ሀገር ያው ታውቂያለሽ ጤፋችን እንደ ልብ መጥቷል ሱፐርማርኬቱ። እና አጋጣሚ አንድ ቀን ያው እንጀራ ይወዳል በጣም በተለየ ጥቁር ጤፍ እንጀራ ይወዳል። እና በሱ የተነሳ አሁን ቂጣ ወላ ይበላል እና ደስ ይለኛል። እሱን እሱን ካከበረችልኝ ምን እፈልጋለሁ ለልጅ ለልጁ ተስማሚ ነች። አሁን ቤት ውስጥም እኔ በአማርኛ ነው የማወራው፣ እሷና በቤተሰቦች በእንግሊዝኛ ወሩታለን እና ጓደኞቼ በአማርኛ እናወራዋለን። ከባድ አይደለም። ዋናው ሰው ልብ መግባባት አለበት። ከተግባባሩ ያንዱ አንዱን ባህል ቋንቋ ካከበረ ሁላችንም በእግዚአብሔር ስር አንድ ስለሆንን ያንን አምነን ነው መሄድ ያለብን። ያነው የእኔ እምነት እንደዛ ነው። መካሻ አለምን ተባለ ልጅ እንዴት ነው እነሱ? የአውስትራሊያ ስም ይሰጠው አልተባለም? ጄምስ ጃክሰን። ከዚህ ጀምራል፣ መከባበራችን ከዚህ ጀምራል። ይሆናል እንደዛ አይነት ስም ይሰጠው የሚል ነገር አልነበረም። አይ የለም፣ እስካሁን ተቀጽላም የለውም። መካሻ መካሻ ነው፣ ይወዱታል። መካሻ የተባለበት ምክንያት ከዚህ በፊት ልጅ ነበረኝ ቃላ የሚባል በአጋጣሚ ሆኖ ቃላ አልፏል። እና ልክ መካሻ ሲወለድ ቅድም ልክ ሙዚቃው ላይ እንዳልኩት እግዚአብሔር ነገሮችን አስተምሮኝ እንዳመሰግነው ያደረገበት ምክንያት አንደኛው መካሻ ነው። እና መካሻ ለእኔ የልጄ ብቻ መካሻ አይደለም፣ የህይወቴ መካሻ ነው። ሀገሬንም ትቼ ትዝታዬንም የማይበት ልጅ ነው። እሱን ሳይ እኔ ልጅነት ይዝልኛል ኢትዮጵያ ያሉ ህጻናቶች አይበታለሁ በብዙ ነገር ስለማይበት እዛ የረሳዋቸው ብዬ ማስባቸውን ወይም ደግሞ የጎደሉኝን ነገር የሚክስልኝ ወዳጅ፣ ወንድሜ፣ ልጄ ነው። ስለዚህ ለዛ ነው መካሻ ያልኩት። መጀመሪያ የቃላ ብቻ ምትክ አደለም፣ የህይወት የሁሉ ምትክ፣ ያለፈው ህይወት የምትክ ስለዚህ፣ በዛ ምክንያት መስገኘ ይለዋለሁ አንዳንዴ አንዳንዴ፣ መካሻለሁ በጣም ጥሩ ነው። ከድምፃዊ ናቲማን ወይም ናትናኤል አያሌው ጋር የነበረን ቆይታ

Der Gerania net me